አውሮጶች በስደተኛ መጥለቅለቃቸውን የዓለም መገናኛ ዘዴዎች እየተቀባበሉ በሚያራግቡበት መሀል ባለፈው ሳምንት ከመቶ የሚበልጡ ኢትዮጵያውያን ስደተኞች ዛምቢያ ውስጥ መያዛቸው በጨረፍታ ተዘግቦ ነበር። የሜዲትራኒያንን ባህር ወይም ምስራቅ አውሮጳን አቋርጠው ሰሜንና ምዕራብ አውሮጳ የሚገቡት ስደተኞች ቁጥር ዕለት በዕለት መጨመሩ ሰዓት በሰዓት በሚዘገብበት መሃል በአነስተኛ የጭነት መኪና ታጭቀው ደቡብ አፍሪቃ ለመግባት ሲሞክሩ ስለተያዙት ኢትዮጵያውያን ስደተኞች ሌላው የመሰደጃ መስመር ከማለት ውጭ የስደተኞቹን መከራም ስለመሰደዳቸው ምክንያት ስላሉበት ሁኔታም ለመተንተን ብዙ የተጨነቀ አልነበረም። ኢትዮጵያውያኑ ግን ኬንያም፣ ታንዛኒያ እያሉ ቁልቁል ወደ ደቡብ አፍሪቃ አሊያም ሱዳን፣ ሊቢያ እያሉ ሽቅብ ወደ ሰሜን ወይም ጅቡቲ፣ ሶማሊያ ደርሰው ወደ መካከለኛው ምስራቅ ሁሌም ይሰደዳሉ። ሁሌም ከአደጋ ጋር ይጋፈጣሉ፣ ይሰቃያሉ ሲከፋ ይሞታሉ። የኢትዮጵያ መንግስት የስደት አደጋ ሞቱ ዋና ተጠያቂዎች ህገወጥ ሰው አሸጋጋሪዎች ናቸው ባይ ነው። አሸጋጋሪዎቹን ለመቅጣት አዲስ ህግ አውጥቷል። የፍትህ ሚኒስቴር የኮሚኒኬሽን ኃላፊ አቶ ደሳለኝ ቴሬሳ እንደሚሉት ካለፈው ነሐሴ ጀምሮ የጸናው ህግ በአሸጋጋሪዎችና በተባባሪዎቻቸው ላይ ጠንካራ ቅጣት የሚያስበይን ነው። ይህ ህግ ጠንከር ያለ ቅጣት የሚጥልባቸው አካላት በተለይ በሕገ ወጥ የሰው ዝውውር ላይ የተሰማራው አካል እንደዚሁም የአመቻቸና የደገፈ አካል ከአስራ አምስት ዓመት እስከ ሀያ አምስት ዓመት በሚደርስ ጽኑ ስርዓት እና እንደዚሁም ከመቶ ሀምሳ ሺህ እስከ ሶስት መቶ ሺህ ብር የገንዘብ ቅጣት እንደሚቀጣ ነው የሚያስቀምጠው። አዲሱ ህግ የወጣው ባለፈው ሚያዚያም ሰላሳ የሚሆኑ ኢትዮጵያውያን ስደተኞች ሊቢያ ውስጥ በአሸባሪዎች መገደላቸው ከተሰማ በኋላ ነው። ሰሞኑን አንድ የኢትዮጵያ ፍርድ ቤት በአዲሱ ህግ መሰረት የተከሰሱ የሁለት ተጠርጣሪ ህገወጥ ሰው አሸጋጋሪዎችን ጉዳይ መመልከት ጀምሯል። አቃቤ ህግ እንደሚለው ተከሳሾቹ ሱዳንና ሊቢያ ካሉ ተባባሪዎቻቸው ጋር በመሆን በድምሩ 3400 ዶላር ተቀብለው ከኢትዮጵያ ሱዳን ከሱዳን ሊቢያ ያሻገሯቸው አራት ኢትዮጵያውያን ከሊቢያ አውሮፓ ለመግባት የሜዲትራንያንን ባህር ሲያቋረጡ ሰምጠው ሞተዋል። አቶ ደሳለኝ ሁለቱ ተጠርጣሪዎች መያዛቸውን አረጋግጠዋል። ዝርዝሩን ግን አይናገሩም። አዲሱ ህግ ከወጣ በኋላ ሁለት ተጠርጣሪዎች በቁጥጥር ስር ውለዋል። እነዚህ ተጠርጣሪዎች ያው በምርመራ ሂደት ነው ያለው። ይሄንን ዝርዝር ጉዳይ ያው በምርመራ ሂደት ያለ ስለሆነ መግለጹ ያን ያክል አስፈላጊ ብቻም ሳይሆን የመገናኛ ብዙሃን እና መረጃ ነጻነት አዋጅ አምስት ዘጠና ሁለት ሺህ ያው በሚደነግገው መሰረት በፍርድ ቤት ሂደት ያሉ ጉዳዮችን ቀደም ብሎ የመግለጽ እንደሌለብን ያስቀምጣል። አንዳንድ ዘገቦች እንደጠቆሙት የኢትዮጵያ መንግስት ሁለት መቶ ተጠርጣሪ ሰው አሸጋጋሪዎችን ይዟል። ሌሎችን ለመያዝም አቶ ደሳለኝ ህዝቡ እንዲተባበር ጠይቀዋል። ህገወጥ የሰው ዝውውር ወንጀል ውስብስብ ወንጀል እንደመሆኑ መጠን የይርጋ ጊዜ አልተቀመጠለትም። ለዚህ ወንጀል ማለት በማንኛውም ጊዜና ሰዓት ይሄ ወንጀል የተፈጸመበት የግል ተበዳይ መጠቆምና አቤቱታውን የሚያቀርብ መሆኑ ይደነግጋል። ህብረተሰባችንም ይሁን በዚህ ተግባር ላይ የተሰማሩ አካላትን ከማጋለጥ አኳያ የበኩሉ ሚና መወጣት ይኖርበታል ብለን እናስባለን። አዲስ ህግ ወጣ አልወጣም፣ በደቡብ አፍሪካ የተባበሩት መንግስታት የስደተኞች ጉዳይ ድርጅት አይኦኤም በእንግሊዝኛ ምህጻሩ የበላይ ኃላፊ ሪቻርድ ኦትስ እንደሚሉት በቅርቡ ዛምቢያ የተያዙትም ሆኑ ሌሎቹ ኢትዮጵያውያን ለአሸጋጋሪዎች ገንዘብ እየከፈሉ መሰደዳቸውን እንደቀጠሉ ነው።